ይህ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። በሀያ ሁለት ና በሀያ አምስት ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሶስት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። አሰራር ህጋችን አልተከበረም። ስራ አስኪያጅ ብለን ምንመርጣቸውም ሰዎች ህጋችንን እየጣሱ ፋንዳመንታሊ የአመራር ችግር አለ። ህገ ደንብ አለን። ስንመርጥን በህግ ነው፣ ስናወርድን በህግ ነው የምናወርደው እና እንዲህ የሚወራባቸው የፌዴሬሽኑ የስራ አስኪያጅ ኮሚቴ ዘጠኙም አንድ ላይ ሆነው በመመሪያው መሰረት እየሰሩ ነው ያሉ ሳኖዜ በሄድኩበት ጊዜ ቁጭ ብለን ችግር አለ፣ ሳይባባስ ድርጅቱን ሳይጎዳው መፍትሄ እንፈልግለት በሚል ስብሰባ አድርገን ነበር። ከችግሮች መፍት ብቻ አንዱ መፍትሄ ችግር መኖሩን አምኖ ለውይይት መዘጋጀት ነው። ችግር እያለ ግን ችግርማ የለም አይባልም። ስለ ሰሜን አሜሪካዊ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በቅርቡ ስላካሄደው 31ኛው ዓመታዊ በዓሉም እንወያያለን። በማንኛውም ድርጅት ችግሮችና አለመግባባቶች ይኖራሉ። ይልቁንም በበጎ ፈቃደኞች በትርፍ ጊዜ በሚካሄድ ድርጅት ይህ ቢከሰት አያስደንቅም። ታዲያ በሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን የቦርድ አባላት መካከል ሊፈታ የሚችል የሚመስል አለመግባባት ይታያልና መፍትሄ ፈላጊ ውይይት አዘጋጀን። እንግዶቻችንን እናስተዋውቅ። አቶ ድራጎን የወንዶሰን ከኤሌ ስታር አቶ ደሳለኝ በፍቃዱ ከአዲስ ዳላስ ሲሆኑ ከሂውስተን ቴክሳስ ደግሞ አቶ ሀይሌ ተፈራን ጋብዘናል። እንደ መሀል ሰው አቶ ሀይሌ የፌዴሬሽኑ የቀድሞ አባል ብቻ ሳይሆን የንግዱ ዘርፍ ስራ አስኪያጅም ነበሩና ለብዙ ዓመታት አገልግለዋል። ችግሩን ያውቃሉ፣ አስታራቂ ሀሳብም ያመጣሉ ብለን እናምናለን። ፌዴሬሽኑ አለበት ከሚሉት ብንነሳ እሱን መሰረት አስቀምጠን ችግሮቹን እየነቀስን ብንመለከት በጣም ጥሩ ነው። ያሉበትን የክለብ ስም እዛ ውስጥ ያላቸውን ሚና በመግለጽ ቢጀምሩስ መልካም ይመስለኛል። ከዛ በፊት አንድ የምጠይቀው ጥያቄ ያለ። እሺ፣ አቶ ደሳለኝ ያቶም እንትናችንን ሊሚትድ እንዲያረገው ምንድን ነው ማወቅ የምትፈልጉት? የፐብሊክ ፐርሰፕሽን ወይም ደግሞ የፐብሊክ እንትን በዚህ አይነት በዚህ ሁኔታዎች ላይ እንደዚህ እንደዚህ አይነት ነገሮች ላይ ይህን ይህን ስላሉ ከፐብሊኩ ይሰማሉ። ፐብሊኩ ብዙ ጊዜ ይህንን ነገር ያስተጋባል የምትሏቸውን ኢሾዎችን በእኛ በኩል ደግሞ እንዴት እንዳሉ ያንን እንትን ማለት። አዘርዋይስ ግን ችግር ከተባለ በየትኛው እንትን ነው የምንሄደው እና ትንሽ እንትኑን ጠበብ እንድታደረጉ ልንፈልግ፣ ጥያቄውን እንደው ሰብሰብ አድርጎም ለመሄድ የእናንተ መልስም አቅጣጫ ለማሳየት መሰረታዊ የምትሏቸው ፌዴሬሽኑ ወደፊት እንዳይቀጥም አሁን ምክንያት ሆነዋል፣ ወይም አሁን አሰራሩን አዳጋች አድርጎታል የምትሏቸውን ግለሰባዊ ጉዳዮች፣ የእርስ በርስ ቅራኔዎችን አነስተኛ ገምት በተሰፋቸው ይመረጥ ይመስለኛል። አንድ ድርጅት መስራት ያለበት ህገ ደንብ አለ፣ የምትሰሩበት መሰረት አለ። በዚህ ምክንያት እነኚ አሰራሮች ዛሬ እውን አልሆኑም የምትሉትን እንደው ቁልፍ ቁልፍ የምትሉትን ለዚህ ነው አዎንታዊ ያል ነው ወደፊት ማስኬድ የሚያስችሉ ጉዳዮች ላይ እንደተሳተኩሩ ችግሮቹንም እንደው በዋናነት እነኚህ መሰረታዊ እንቅፋቶች ናቸው ብላችሁ በግራና በቀኝ የምታምኗቸውን ካነሳችሁ አቶ ሀይሌ ተስፋ አድርጋለሁ። ሚዛን ባለው መልኩ ግራና ቀኝ የቀረቡትን ስተቻል፣ የመጀመሪያውን እድል ከታች ልጀምር ጀምር። እንግዲህ ምናልባት በግምት በአይን አላየሁትም፣ ድራገንን እስከዛሬ ድረስ በስም ነው የማውቀው፣ ግን የሁሉ ሰው ታናሽ ይመስለኛል። ባልሳሳት ደግሞ በሱ በኩል ያሉ ባልደረቦቹ እዚሁ ፌዴሬሽን አባል የቦርድ አባል የሚሆኑ ችግር አለን ቅሬታ አለን እያሉ ብዙ ጊዜ ደውሉልና ላሉ እንደምታውቀውና፣ እስቲ ምንድን ነው ወደፊት ለመሄድ አላስቻለንም የሚባለውን ነገር በአንተና በባልደረቦች በኩል ያለውን ብታነሳ፣ ድራገነው እንደሰንካንተን ጀምር። እስ እንግዲህ፣ ይሄ ችግሩ አሁንት ጊዜ ያበቃል። ምስለ ችግራችን ቁጭ ብለን ብናወራ ደግሞም ኤኒ ኦርጋናይዜሽን ችግር ይኖሯል። ሰላሳ ዓመት የቆየ ኦርጋናይዜሽን ችግሩ ይኖሯል። እንደው በነገራችን ላይ በአጋጣሚ ወንዶሰንን ማ ነው ድራገንን እንደፈራሁት ነው። በተቻለ መጠን አማርኛ ቃላት ካሉ እነሱን እንጠቀም፣ ምትክ ያለው ቃል ብንጠቀም ቀጥልሽ። እና ሰላ ሰላሳ ዓመት የቆየ ድርጅት ችግሩ አምሹር የሚበዛ ይበዛል ከጊዜም አብሮም ከመስራትም ከሚኖሩም ነገሮች ችግራችን እየበዛ ነው የሚመጣው። ግን እዚህም ደረጃ ሊደርስ ልንደርስ የቻለው አሽስተይ ውስጣችን ውስጥ አሰራር ሕጋችን አልተከበረም። ስራውንም ስራ አስኪያጅ ብለን የምንመርጣቸውም ሰዎች ሕጋችንን እየጣሱ አቢየስሊ ያው ሚዲያ ላይ ወጥተን ችግራችን በጠረጴዛ ዙሪያ ቁጭ ብለን መነጋገር የምንችላቸውን ችግሮች ሚዲያ ላይ ውስጥ እንድትቀስ እያደረገ ይህም ደግሞ ፓስት ፋይቭ ይርስ የመጣ ችግር ይመስልኝ ግን ጎንባት ጥያቄ ህጋችን አለመከበር፣ የእያንዳንድ ቦርድ ሜምበሮች መብት መወሰድ፣ መነፈግ ቲሞች አላግባብ እዚህ ፌዴሬሽን ውስጥ በጉልበት ህጋችን ተጥሶ እየተጨመሩ ነው። ቲሞች ኤግዚስት ያደርጉ ቲሞች ከዚህ ፌዴሬሽን እየተባረሩ ነው። የተጫዋቾች መብት እየተከበረ አይደለም። ተጫዋቾች አንድ ሺ የሆኑ ተጫዋቾች ስልሳ የሚሆኑ ቦርድ ሜምበሮች፣ እነሱ ወክሎ የመጡ ቦርድ ሜምበሮች ፕራዮሪቲያቸው ኳስ ተጫዋች ይህም ፌዴሬሽን ወደ ፊት ለኮሚኒቲ የሚባለው ነገር እየጠፋ ነው። እውነትን ካወራን እና ይህም ደግሞ ከጊዜ ጋር የሚጠበቅ ነገር ነው። ከጊዜ ጋር ብዙ ቦርድ ሜምበሮች እዚህ ፌዴሬሽን ውስጥ አስር አመት ሀያ አመት ሰላሳ አመት የቆዩ ቦርድ ሜምበሮች አሉ። በሀያ አመት ሰላሳ አመት ቀርቶ ሀያ ሰላሳ ደቂቃ ከጓደኛ ጋር ቁጭ ብሎ የሚያከራክር ነገር ይፈጠራል እና ያ ሀያ ሰላሳ አመት ውስጥ የቆየ ቅሬታ እዚህ ድረስ አድርሶናል። ነው አዲስ ጀኔሬሽን ገብቶ መስራት ስላልቻለ ያለውን ካልቸር መተካ ስላልቻለን የሚመጡትን ኢሾዎች ኢንስቴድ ኦፍ ኢሾዎቹን ዲቤት ከማድረግ ሰውየውን ካራክተር አሳሰን ማድረግ የሰውየውን ካራክተር ለማጥፋት እና እንደገና ነገሮች አሉ። ችግሩ ብዙ ነው። ደግሞም ለዚህም ደግሞ እኔ ፐርሰናሊ ሆነበት ሜይ ሪስፖንስብል አድርገን የምናየው ኦብቪየስሊ የፌዴሬሽኑን ፕሬዚደንት ነው እና ብዙ ችግሮች ኢቨን የፈጠራቸው ችግሮች እንኳን ሳይሆን ሳይሆኑ አሁን ለምሳሌ ፌዴሬሽኑ ላይ የነበሩ ክሶች ነበሩ። በሱ ዋች ይህንን ክስ በስምንት ሺህ ብር መከላከል የምንችለውን ክሱ እንዲጠፋም አፒል እንዲደረግ የሚፈልጉ ሰዎች ስላሉ አዘ ፕሬዚደንት መሀል ላይ ቁጭ ብሎ ሁለት ወገንን አስታርቆ አስተባብሮ ይህን ፌዴሬሽን ሊድ ለማድረግ ወገን ይዞ አንድ ሳይድ ላይ ወገን ይዞ እሱም እኛና እናንተ እያለ ነገሩን የሚያባብሰው በጉልበቱ ሕግን እየጣሰ ብዙ ነገሮች እያደረገ ነው። እና ፋንዳመንታሊ የአመራር ችግር አለ። ዞሮ ዞሮ እሱ ላይ ነው ችግሮች ነው ምን የሚለው ደህና ጠቅለል ያለ ጥያቄ ነው። ህግ አልተከበረም ነው፣ ምንድናቸው ያልተከበሩት የሚለውን ጥያቄ እኛ ሳናቀርብ አንተው ሄደህበታል። የቲምዎች የተጫዋቾች መብት አለመከበር፣ ክሶች በቀላሉ ማለቅ ሲችሉ ተካበደ፣ በፕሬዚዳንቱ በኩል የቲሞች አዳዲስ ቲሞች ያለ ህግ ይገባሉ። የመሰ ዞሮ ዞሮ የህግ አለመከበር ነው። ምናልባት ተከታይ ጥያቄ አሉላ ካላስከተል፣ የግራና ቀኝ እንስማ። አዲሱ አቶ ደሳለኝ በበኩሉ እንደሱ ደግሞ የተለየ ሀሳብ ያላቸው ቦርድ አባላት የሚያንጸባርቁትን እንዲገልጽልን ግራና ቀኝ አይተን ጥያቄዎች እናስከትላለን። እሺ፣ አቶ ደሳለኝ ናው በመጀመሪያ አቶ አዲሱን አንተንም ወዳጅንም ባላውቅም አዲሱን በየጊዜው ፌዴሬሽናችን ላይ በመመላለስ ለረጅም ጊዜ የቪኦኤ ዓይንና ጆሮ በመሆን ቀጥሎም ደግሞ ለኢትዮጵያ ሕዝብ ይህንን ሕዝባዊ የሆነ ኢትዮጵያኖችን የሚያሰባስበውን ድርጅት በየዓመቱ እንደምታስተዋውቅልን አውቃለሁ። ችግሮችም ጥሩ ነገሮችም ሲፈጠሩ ቪኦኤ ለረጅም ጊዜ ላደረገው ሁሉ ዛሬ ድረ ገጾች እና ኤሌክትሮኒክ ኢሜይል፣ ሌሎችም ሌሎችም ተብዛዝተው ባልተገኙበት ጊዜ ትልቅ አሴት ሆኖ አሁንም ድረስ ያለ ድርጅት በመሆኑ ምስጋናዬን ላቀርብ እወዳለሁ። ሁለተኛ ወደዚህ ፌዴሬሽን እንግዲህ ከመጣው ምናልባት ረጅም ጊዜ ይሆነኛል። ከአቶ ሀይሌ የምቀድማለሁ ይመስለኛል እና በሰማኒያ ስምንት ዓመተ ምህረት የመጀመሪያ ስብሰባ የሰማኒያ ዘጠኝ ስለ እውነት ነው። ይህ ፌዴሬሽን ድሮ አንተ ትብስ እኔ ትብስ እየተባባል የምንሰራበት ጊዜ ነበረ። ነገር ግን ደላስ ባለፈው ጥቂት አመታት ብዙ ነገሮች ተከስተዋል። እና በኢትዮጵያውያኖች ነው የምለው እንግዲህ ምክንያቱም የዚህ ፌዴሬሽን ዋናው መሰረታዊ እንትኑ ኢትዮጵያውያኖችን ማሰባሰብ ነው። የሃይማኖት ልዩነት፣ የአመለካከት፣ የሁሉም ልዩነቱን ሁሉ የሚያስተናግድ ኢትዮጵያውያኖችን ግን በጋራ አንድ ላይ ሆነው በልዩነት ላይ አንድነት እንዲፈጥሩ መድረክ የመፍጠር እንትን ነው። ይህ ፌዴሬሽን ሌላ ታሪክ የለውም። እና እርግጥ ህገ ደንብ አለን። በህገ ደንባችን መሰረት ብዙ ነገሮችን አስተናግደናል፣ እያስተናገድን ነው። ተመራጮቻችን የሚመረጡት በህገ ደንቡ መሰረት ነው የሚመረጡት። አሁን ከዚያ አጠገባችን ያለው አቶ ሀይሌ ዩስጥንም ቡድን ለረጅም ጊዜ ወክሎ ኋላም የፌዴሬሽኑ የንግድ ክፍል ዘርፍ ኃላፊ የሆኖ ተመርጦ ለብዙ ጊዜ አገልግሏል እና በህግና ስርዓት ነው የምንሰራው። ስንመርጥም በህግ ነው፣ ስናወርድም በህግ ነው የምናወርደው እና እነዚህ አሁን እንዲህ የሚወራባቸው የፌዴሬሽኑ የስራ አስኪያጅ ኮሚቴ ዘጠኙም አንድ ላይ ሆነው በመመሪያው መሰረት እየሰሩ ነው ያሉት እና በዛ መሰረት ደግሞ ፕሬዝደንት ጌታቸው ሪሊ ስህተት ይሰራል። አይሆፕ ኒውክሌር ፊዚስት ነው። በስራው ላይ እንደዛ ስህተት እንደማይሰራ ካለው ግን በዚህ ላይ ደግሞ የኮሚኒቲ ኦርገናይዘር አይደለም። በአንድ ኢትዮጵያዊነት በአንድ ኢትዮጵያዊነቱ ሊሰጠው የሚችለውን አስተዋጽኦ እየሰጠ ነው ያለው። ዴሞክራቲካሊ በዴሞክራሲ ማዕከል እያደረገ ነው ያለው ጌታቸው እና በጣም የማደንቀ ሰው ነው። አንዳንድ ሰቶችን ብሳ ቢሰራ ይህ ያለ ነገር ነው እና ስለዚህ ጌታቸው በአሁኑ ጊዜ ቨሪ ቨሪ ለእኛ ኢምፖርታንት የሆነ ለፌዴሬሽኑ ወሳኝ የሆነ ግለሰብ ነው። ሌላው ልምጣ እና ተጨማሪ ክለቦች ዝም ብለው ያለ አግባብ ይጨመር፣ ያለ አግባብ የሚጨመር የለም። ምናልባት ይህንን ሀይሌ ከዛ በፊት የነበረ ሰው ሊያንትን ሊለው ይችላል፣ እና በህግ ነው የምንሰራው። ተወዳድረው ነው የሚገቡት። ባለፈውም ጊዜ ኦስትን ቡድን ኦስትን ቡድን እዚህ ቴክሳስ ውስጥ የተመሰረተው አስራ ሶስት አመት በቴክሳስ ቶርናመንት ከእኛ ጋር ተጫውተዋል እና አንድ የሆነ በሀብታሞች የተቋቋመ የኳስ ቡድን አለ እና ወደዛ አልሄድም ብሎ ጠብቆ ወደ እኛ ፌዴሬሽን የተቀላቀለበት ነው። ዘንድሮ እንደውም ገና ከመግባቱ ሻምፒዮን ሆኖ ወደ ዲቪዥን ዋን ያለፈ ጠንካራ ቡድን ነው እና አመጣጡ አካሄድ ሁሉ ህጋዊ ነው። ምንም የሚያጠያይቅ ነገር አይደለም። ሶስተኛ፣ ፌዴሬሽኑ ተከሶ ገንዘቦችን መጀመሪያ ደረጃ ፌዴሬሽኑ በምን ምክንያት ሊከሰስ ቻለ? ምናልባት የዚሁ የአቶ ድራገን ቡድን ፕሬዚዳንት የነበረ በጊዜው ደግሞ በአንድ ጊዜ ሴክሬታሪ፣ በአንድ ጊዜ ኦዲተር የነበረ ያ ግለሰብ ነው ፌዴሬሽኑን የከሰሰው። ግን የሚያስከስስ ነው ወይ? ምናልባት ይህንን ኃይሌ እዛ ፍርድ ቤት ቀርቦ ስለነበረ ያለውን ሁኔታ፣ ምናልባት ይህንን ከኔ በበለጠ ሁኔታ ሊያስረዳ ይችላል እና እዚህ ላይ እኛ ስምንት ብር ስምንት ሺህ ብር ስምንት ሳንቲም መቶ ሺ ብር መቶ ሀያ ሺ ብር ነው እንትን የተዘረገብን እና አቶ ድራገን የቡድኑን እንትን ካልተከፈለለት ፌዴሬሽኑ ስልሳ ሺ ብሩን አፍሮንት ካላስቀመጠ ካላስቀመጣችሁ ብሎ እንትን ካደረጉት ውስጥ አንዱ ነው። የሚያሳዝን ነገር ነው ይሄ ፌዴሬሽን ሲጀመር ሁለት ሁለት መቶ ብር እያንዳንዱ ቡድን እያወጣን ነው። ይህም ፌዴሬሽን የመሰረት ነው እያሰፋ ነው። አቶ ብርሃን ወልደ ማርያምን በዚህ አጋጣሚ ላመሰግነው ወዳለሁ። ለብዙ አመታት ጸሐፊ ፌዴሬሽኑ ያጠናከረ ባይሎ እንዲወጣ ነገም ብዙ ነገር መስዋዕትነትን የከፈለ ሰው ነው። ጎንበስ ብሎ ኖራ እያሰመረ ሜዳችን ሁሉ እየሰራ ብዙ ነገር ያደረገ ነው። ሁለት ሁለት መቶ ብር እያወጣን ምን እያልን ከዛ በኋላ ደግሞ እያደገ ሲመጣ ኢትዮጵያኖችም አምደው እየከበቡን እየደገፉን እዚህ ደረጃ ላይ ደርሰናል። በመሀልም ደግሞ ሀብታም ደግሞ ያው መቼም ስሙን ሊጠራለት ይፈልጋል አብሳ ያለው ሁሉ እና ስሙን ሊጠራለት የገባ ሀብታምም ነበረ። አሁኑ ጊዜ ግን ወደ ሌላ አይነት መስመር እየሄደ ስለሄደ የፌዴሬሽን እኛ ራሳችን ህዝባችንን ይዘን አንድ ላይ እንጓዛለን ብለን በህዝባችን ዙሪያ ህዝባችንን ለማሰባሰብ ምናልባት አምና ሜሪላንድ ላይ የተደረገው ቶርናመንት አር ኤፍ ኬ ሜዳ እና ሜሪላንድ ስታዲየም ውስጥ ዩኒቨርሲቲ ውስጥ የተደረገው ትልቅ ትልቅ እንትን አይነት ነው ምስክር ሊሆን ይችላል። እሺ፣ እና ኦኬ፣ ቀጥላለሁ። እሺ፣ አዎ። ግን እንደው ለማስታወስ ያህል ፈረንጆቹ ቱ ዘ ፖይንት እንደሚሉት ጥያቄ አንስተናል። እኛ ሜጀር ችግር ዋና ችግር የሚባሉት ምንድን ናቸው ብለን አቶ ድራገን አንዱ ለሶስት ብሎ አስቀምጧል። ለዛ መልስ አቶ ደሳለኝ በስፋት ነው የሰጠህን። እኛ ለጥያቄው እሱ ላነሳው ችግር ላለው የምትሰጠውን መልስ ነው የምንወስደውና እንደው ስቱዲዮችን ሳይቃጠል ቶሎ ብዙ ነጥቦች እንድናነሳ ሰብሰብ ሰብሰብ ቢደረግ ጥሩ ነው። አሉላ ምናልባት ወደ ሀይሌክ ሳንሄድ ወደ አቶ ሀይሌ ሳን ሄድ አዲሱ ልከረ አቶ ድራገን ደሳለኝ አንዲት ነገር ይመልሱልን። እሺ አቶ ድራገን የተነሳውን ያስተባበሏቸውን አቶ ድራገን የተነሱትን አስተባብለዋል። ብዙዎቹን ከነ ምክንያት እርሳቸው አለ የሚሉትን ገልጸዋል። እርስዎ ግን የሚያምኑት ዛሬ የፌዴሬሽኑ ችግር ነው የሚሉት አንድ ሁለት ብለው የሚቆጥሯቸው ችግሮች፣ ስለ እውነት ልናገር፣ እኔ ምንም አይነት ችግር እዚህ ፌዴሬሽን አይ፣ ቆይ ቆይ፣ ቀጥላሉ አንደ ገና። አቶ ደሳለኝ ለመፍትሄ እንግዲህ የችግሮችን ምንነት ከተቀበልንና እነኝን እናርማለን ካልን ነው አሁን የምትወያዩትም ውይይት ፍሬያማ ሊሆን የሚችለው። እና የግድ አንዳችሁ ያላችሁት ልክ ነው ብለን እየደመደምን አይደለንም፣ ግራም ቀኝም ሁለታችሁ እንድትናገሩ። አቶ ሀይሌ ደግሞ እንደ ታዛቢ የለም፣ ይሄ እንዲህ ነው የሚለውን የዳኝነት አስተያየት እንዲሰጠን ነው የጠራ ነው። ስለዚህ በአንተ በኩል አቶ ደሳለኝ አንድ ሁለት ብለህ ፌዴሬሽኑ እነኚህ ችግሮች አሉ ልናሻሽለው የሚገባ በእርግጥ ችግራችን ነው። አቶ ጌታቸው በጣም በቅንነትና በበጎ ፈቃደኝነት የሚሰራ መሆኑን ገልጠ፣ ነገር ግን ሰው ነው እና እሱም ይሳሳታል ብለሃል። ለምሳሌ እነኚህ ችግሮች አሉ ልናሻሽላቸው ይገባል ብለህ የምታነሳቸውን አንድ ሁለት ነጥቦች አስጨብጣል። እንግሊዘኛ ጨምሩ ምናምን ነገር ስለተባለ እንግዲህ ለመጠንቀቅ እሞክራለሁ። ግን እዚህ ዳያስፖራ ውስጥ በተለይ ሰሜን አሜሪካ ውስጥ ያለነው እኛ ራሳችን በፌዴሬሽኑ ዙሪያ ያለነው ነው የህብረተሰቡ ክፍሎች ነን። እኛ ዛሬ በመላው ዳያስፖራ የተፈጠረው ነገር ሁሉም እኛኑ ጭምር አብሮ እንትን የሚለን ነገር ነው። ስለዚህ ችግር የለም ማለት አይቻልም። ችግሮች በተለያየ መንገድ ይመጣሉ። ግን ግን ትልቁ ነገር ምንድን ነው? በህገ ደንብ ነው የምንገዛው። ፕሬዚደንት ካጠፋ ፕሬዚዳንቱን ለማውረድ ሁለት ሶስተኛ ድምፅ፣ ሁለት ሶስተኛ ፔቲሽን ተፈርሞ አፕሮፕሬት በሆነ መንገድ ፓርሊመንታሪ ፕሮሲጀር፣ ሮበርስ ሩል ኦፍ ፓርሊመንታሪ ፕሮሲጀር አንቀጣጭን ውስጥ ያለ ነው ከባይሏችን ሌላ በዛ መሰረት ማውረድ እንችላለን እንጂ በዘፈቀደ ፈቀደ ስምን በማጥፋት ዝም ብሎ በመኮነን እየተወት አይሆንም። እንዲህ አይነት ነገር አይሆንም። ከዚህ በፊትም አድርገናል። እንደውም ምናልባት ሀይሌን ላስታውስና አቶ ደሳለኝ ቱ ላይ አቶ ደሳለኝ እንዳለ ኢሲዩን ቢዞ አቶ ደሳለኝ አመራር አለን በደንባችን መሰረት ያጠፉትንም እናወርዳለን። አቶ ደሳለኝ አቤት፣ ጥያቄውን ሰምተኸዋል። ይቅርታ ችግር አለ ብንሆነ እኔ ችግር አለ ባያለን፣ ምንም አይነት ችግር የለም እዚሁ ህብረተሰብ ውስጥ ባለው በተፈጠረው ሁኔታዎች በዛ ነው ስለማለት ስለምንፈልግ ነው እንጂ እኛ ፌዴሬሽናችን ውስጥ ችግር የለም። አሁንም በትክክለኛ መንገድ በህገ ደንቡ በሮበስ ሩል ኦፍ ፓርላሜንታሪ ፕሮሲጀር የምንሰዳደር ነን አይ ችግር አለ ጌታቸውም ሰው ነው ሊያጠፋ ይችላል የሚል ነገር ስላልክ ድንገት ያስተዋልከው ጥፋት ወይም ችግር አለ ወይ ብሎ ነው አሉላ ጥያቄውን ያቀረበው ችግር የለም በህግ ነው የምንተዳደረው ብልሃል መልካም አሉላ አቶ አቶ እንሰጥሃለን ተናግረው ነበር። ይቅርታ አደረጋን፣ እድል እንሰጣለን። አቶ ሀይሌ ነው ቅድሚያ የምንሰጠው። ግን አቶ ደሳለኝ ቅድም ሌላም እንደው እኛ በነጻነት ችግሮቹ መፍትሄ በሚያገኙበት መልኩ እንድታነሱ ነው የምንፈልገውና ሌላ ቀርቶ ከአቶ ጌታቸው እንደ ሰው ሊሳሳታቸው የሚችሉ ችግሮች አሉ ካልከው ሌላ በሌላኛውም በኩል ከዚህ ቀደም ለዚህ ፌዴሬሽን አደጋ ደንቃራ ደቅኖ የነበረ ሌላ ማህበር አሁን ተለይቶ ሌላ ማህበር የሆነ እሱንም እንግዲህ አገላለጽህ በቋንቋ በቀጥታ ስላልሆነ ነው እንጂ እሱም እንደ ችግር ምክንያት እንደሆነ ተቀስ አድርገህ ነው ያለብከው። ችግሮቹን መነጋገሩ መፍትሄ የሚባል ነገር ካለ ለእሱ የሚያዳረሰን ነው እና ከየትኛውም አቅጣጫ ይሁን እነኚህ ምናልባት በምክንያትነት ሊቀመጡ ይችላሉ ብትል የበለጠ ፍሬያማ ያደርገዋል። ይህን ውይይት ከዛ አንጻር ነው ይህን ጥያቄ ያቀረብኩት። አንዱ ምንድነው እርግጥ ምንድነው የአንዳንድ የአሰራር ችግር ይኖራል ይኖራል ወይም አድርጓል። እኔ ብዬ የምለው ከአሳዋን ጋራ የነበረን አለመግባባት መፍቴው ሲሻና ለመፍቴው የቀረቡትን እንትኖች ቦርዱ በቅጡ ያንን ነገር አልተወያየበትም። ያ አንዱ እንትኑ ነው። ሁለተኛ ደግሞ አንዳንድ ኮሚቴዎች በሚያስፈልጉበት ጊዜ አንዳንድ ኤግዛክቲቭ ፓወር የምንላቸው አሉ እዚህ ሀገር እና ማንዴትም አለው ብሎ ሲል ምናልባት አንዳንዶቻችን ያንን ማንዴት በትክክል አንደርስታንድ አናደርገውም እና ያንን ማንዴት ጌታቸው ትንሽ ለጠጥ አድርጎ ኮሚቴ በማቋቋም ያ ነገር መፍትሄ እንዲያገኝ ያደርጋል። እንደዚህ እንደዚህ አይኑ ያሉ አንዳንድ ጥቃቅን ነገሮች ናቸው እንጂ ሲግኒፊካንት የሆኑ ነገር ፕሬዚደንቱን ይሄን ያህል እንትን የሚያደርጉት አንደኛ ቨሪ ተስትፉል የሆነ ፕሬዚደንት ነው ኖ በዲካን እሱን በኮራፕትድ ይሆናል ወይ እንደዚህ አይነት ነገር ያደርጋል የሚል ሰው የለም። የሚሰራው በሙሉ ኢኖሴንትሊ ስህተትም ቢኖር ኢኖሴንትሊ ጠቀምኩ ብሎ ያደረገው ነው እንጂ ሜጀር ተብሎ ይሄን ያህል እንትን። ሜጀር ቢሆን ኖሮ ለምን ሁለት ሶስተኛ ድምፅ አምጥተው ፕሬዚደንቱን ለምን አይጥሉትም? ቱ ታውዘንድ ቱ ላይ እንደተደረገው ለምን አያደርጉም? እሱን አቶ ድራገን በኋላ ይመልሳል። አቶ ደሳለኝ ደሳለኝ ያም ያጽፋል፣ በየቦታ ይጽፋል ጽፋል። እሺ መልካም መልካም። እሱን በኋላ ድራገን ይመልሳል። መልሶችህን በሙሉ ያዝ። ድራገን ወደ አንተ እንመጣለን።